ከኢትዮጵያ አልፎ የአፍሪቃ ርዕሰ ከተማ የምትባለው አዲስ አበባ የቆሻሻ ክምር ተደርምሶ ከ110 በላይ ሰዎች ማለቃቸው ዛሬም ድረስ እንዳነጋገረ ነው። የአዲስ አበባ ከተማ አስተዳደር ከንቲባ ባለፈው መጋቢት ሁለት ያዋቀሩት ኮሚቴና የሰራተኛና ማህበራዊ ጉዳይ ቢሮ በሕይወት የተረፉ ተጎጂዎችን ለመርዳት እየተንቀሳቀሱ እንደሚገኙ ስትዘግብ ቆይቷል። ተጎጂዎችን ለመርዳት ለጋሽ ድርጅቶችና ባለሀብቶች ከ84 ሚሊዮን ብር በላይ ቃል ገብቶ እንደነበር፣ ነገር ግን ለአዲስ አበባ ከተማ አስተዳደር ገቢ የሆነው 60 ሚሊየን 992 ሺህ ብር መሆኑን የሰራተኛና የማህበራዊ ጉዳይ ቢሮ ኃላፊ አቶ ኤፍሬም ግዛው ለዶቼቬሌ ተናግሯል። ተጎጂዎቹን ለመርዳት ቢሮቸው እንደ እቅድ የያዘውን አስረድተውም ነበር። አንዱ በፓኬጁ የተያያዙት የጋዊ ይዞታ ባለቤቶችን በተመለከተ ነው። ብዛታቸው አስራ ስድስት ነው። በዚህ ፓኬጅ ውስጥ አንደኛ፣ ቀደም ብሎ በነበራቸው ይዞታ ልክ ምትክ ቦታ እንዲያገኙ ነው የተደረገው። ሁለተኛ፣ ለእነዚህ የተደረገላቸው ድጋፍ ለእያንዳንዳቸው የቤት ግንባታ የሚሆን አንዳንድ ሚሊዮን ብር ተሰጥቷቸዋል። ሁለተኛው ፓኬጅ የአስራ ስድስቱ ጋ ይዞታ ባለቤት ልጆች ሆነው የራሳቸውን ትዳር መስርተው በእነዚህ አስራ ስድስት ቤቶች ውስጥ ይኖሩ የነበሩ አስራ ሶስት አባወራዎችን ለይተናል። ለአስራ ሶስቱ የጋራ ህንጻ መኖሪያ ግንባታ እንዲካሄድ እና ለእያንዳንዳቸው ራሱን የቻለ መኖሪያ ቤት እንዲሰጣቸው ተወስኗል። ሶስተኛው ፓኬጅ ህጋዊ ይዞታ ባለቤቶች ውስጥ ተከራይ የነበሩ ሰዎች አጠቃላይ አምሳ አራት ናቸው የነበሩ ለእነዚህ የተደረገው ድጋፍ በተመለከተ ኮንዶሚኒየም ቤት ተገዝቶ እንዲሰጣቸው ይደረጋል። ሌላው አራተኛው አደጋው በደረሰበት ወቅት በህገወጥ መንገድ እዛው አካባቢ ላይ የላስቲክ ቤት እና ጭቃ ቤት ሰርቶ የሚኖሩ አንድ መቶ ሁለት አባወራዎች ናቸው። አስተዳደሩ ቀደም ሲል በልማት ምክንያት የሚነሱ ጊዜ መጠለያ ለመስ ያስገነባቸው ቤቶች ነበሩ። ሀያ አራት ሚሊዮን ብር የፈጀ የቤት ስራዎች አልቀዋል። እነሱ በዛ መሰረት ክቡር ምክትል ከንቲባው በተገኙበት እነዚህ ሰዎች የቤት ርክክብ ተደርጓል። ቃል የተገባው የገንዘብ ሆነ የቁሳቁስ እርዳታ ምን ሁኔታ ላይ እንደሚገኝ ለመረዳት በአደጋው ጊዜ የተጎዱት ግለሰቦችን ወይም ጉዳዩን በቅርበት የሚከታተሉትን አነጋግረናል። በአደጋው የተጎዱ ውስጥ ጓደኛ አለኝ ያሉን ግን ስማቸው እንዳይጠቀስ የፈለጉ ግለሰብ ጓደኛቸውና ሌሎች ተጎጂዎች በቆሼ አካባቢ ወደሚገኘው ቀበሌ የወጣት መዝናኛ ውስጥ ድንኳን ተጥሎላቸው እንዲሁም ክፍት ቢሮ ውስጥ በብዛት አሳርፏቸው እንደሚገኙ ለዶቼቤሌ ተናግረዋል። እስካሁን ስትሰራ የነበረው የማስተዛዘኛ ስራ ነበር ያሉን ህ ግለሰብ መንግስት ወይም ግለሰቦች ያደረጉላቸውን እርዳታ በተመለከተ እንዲህ ይላሉ። ያው ከግለሰቦች ነው እስካሁን የምግብም የቁሳቁስም እየተደረገ ያለው፣ መንግስት ዝም ብ በአሁኑ ሰዓት መዝግበው ነው ያሉት እንጂ ወደ ስራ የተገባ ነገር እስካሁን የለም። በአሁኑ ሰዓት ያው ወደ ክረምቱም እየተጠጋ ነው፣ ሰዎች ስጋቱ ያ ነው። መቆያ ካልተበጀለት ወይ ካልተዘጋጀለት እንዴት ነው አሁን የምንቀጥለው? አሁንስ በጋ ነው ችግር የለውም፣ ግን ክረምቱ ላይ ብሎ በጣም ቀን ው እየጠየቀ ነው ያለው። እስካሁን ው ብዙ ምላሽ ያገኘ ነገር የለም። በደረቅ ቆሻሻ የማስወገድ አገልግሎት ላይ የተሰማራው የዳይናሚክ የጽዳት አገልግሎት ድርጅት ስራ አስኪያጅ አቶ ሀፍቴ ወልደ ማርያም ጉዳተኛን የማፈላለጉ ስራ እንደተጠናቀቀ እና በአካባቢው የሚገኙ ሰዎችም ቤትና መሬት ተሰጥቷቸዋል መባሉን ሰምቻለሁ ይላሉ። አስፈላጊው እርዳታ ከመንግስትም ሆነ እንደውም ከአጠቃላይ ህብረተሰብ አስፈላጊ ድጎማ ተደርጓል። ሰዎችም ከአደጋ የተረፉት ነዋሪዎች በተኪያ ቦታ ተሰጥቷቸው ትራንስፈር እንዳደረጉ ያለኝ መረጃ ይሄ ነው በቃ ያለው። ድንገተኛ አደጋ ደረሰ አደጋ ላይ አስፈላጊው ነገር ተወስዶ አሁን እንግዲህ ስራው ቀጥሏል። በእኔ በኩል የመረጃ ይሄ ነው። መንግስት የሚያደርገውን እርዳታ በተመለከተም የድምፅ አስታይታቸውን የላኩልን አሉ። ለምሳሌ እነዚህ ህዝቦቹ በቆሻሻ መደፈናቸው ምክንያት አንሶ የኢትዮጵያ መንግስት ለጊዜያዊ ለማስመሰል በኢቲቪ ላይ ሶስት ቀና ዘን ከዛም መልሶ ሌላ ብዙ እርዳታዎች እናቀርባለን ብሎ ያው ለህዝቡ ለማስመሰል ማለት ነው ብዙ ነገር አድርጓል። ሌላም ቀርቶ ሻላሙዲ ብቻ የሰጣቸው አርባ ሚሊዮን ብር ለእነሱ ቢገባ ኑሮ ቢያንስ የአንድ አካባቢ መንግስት ቤት ገዝቶ ወይም ቦታ ቢገዛላሽ፣ ይበቃቸዋል ግን አይሰጣቸውም። ውሸቱ ነው። በዶይቸ ቬሌ የፌስቡክ ደረገጽ ላይ አስተያየታቸውን ካጋሩን ውስጥ የተሰጠው ገንዘብ ለተሰጠበት አላማ መዋሉን ወይም አለመዋሉን መቆጣጠር ያስፈልጋል ሲሉም አስተያየታቸውን አጋርተዋል።